ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት የሚያሰማውን ፕሮግራም አሁን ጀመረ። የዓለም አቀፉ የመገናኛ ብዙሃን ነጻነት አጥኚ ቡድን አርቲክል 19 ባለፈው ሐሙስ የኢትዮጵያ መንግሥት ፓትሪክ ሙታይ የተባለ ሠራተኛውን ለ24 ሰዓታት ያለምንም ግንኙነት አግቶ ማቆየቱን ተቃውሟል። የደህንነት ሰራተኛው ሠራተኛው የኢትዮጵያ መንግሥት አርቲክል 19 በሀገር ውስጥ ጋዜጠኞችን የተመለከተ ሥራ እንዲሠራ እንደማይፈልግ ገልጾለታል። ሄንሪ ማይና የአርቲክል 19 የምስራቅ አፍሪካ ስራ አስኪያጅ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይመጣል። ከዓለም ዜናዎቻችን መካከል ደግሞ ፑንትላንድ ውስጥ አንድ ካናዳዊና አንድ እንግሊዛዊ የተባበሩት መንግስታት ድርጅት አማካሪዎች ተገደሉ። ህንዶች ለሁለት ሳምንታት የሚዘልቅ ምርጫ በዛሬ ዕለት ጀምረዋል። የሚሉት ዋና ዋናዎቹ ይሆናሉ። በሁለተኛው አጋማሽ በአፍጋኒስታኑ ፕሬዝዳንታዊ ምርጫ የሚዘግብ አንድ ልዩ ቅንብር አቅርበን መደበኛዎቹ አፍሪካ ነክ ቅርሶችና ጤና ይከተላሉ። እንደምናምሽታችኋል ውድ አድማጮቻችን። አስተናጋጆቻችሁ እኔ ቆንጂት ታዬና እኔም አዲሱ አበበ። ፕሮግራሙን ደሳ ላይ መኮንን እየመራ ይገኛል። የሰኞ መጋቢት 29 2006 ዓ.ም ፕሮግራማችንን በዓለም ዜና እንጀምራለን። በሶማሊያዋ ራስ ገዝ ክፍለ ግዛት ፑንትላንድ ውስጥ ሁለት የተባበሩት መንግስታት ድርጅት አማካሪዎች መገደላቸው ተገለጠ። አንደኛው እንግሊዛዊ፣ ሁለተኛው የካናዳ ሰው ናቸው። የፑንትላንድ ፕሬዚዳንት አብዲ ወይሌ ሞሐመድ አሊ ለአሜሪካ ድምፅ ሶማልኛ አገልግሎት በሰጡት ቃለ መጠይቅ ሁለቱን የመንግስታቱ ድርጅት አማካሪዎች ጋልካዮ ከተማ አውሮፕላን ጣቢያ ሲደርሱ አንድ የአእምሮ በሽተኛ የሆነ የጸጥታ ጠባቂ በጥይት መጥቶ እንደገደላቸው ተናግረዋል። ገዳዩ ወዲያውኑ በቁጥጥር ስር እንደዋለና እየተመረመረ መሆኑንም ፕሬዝዳንቱ ተናግረዋል። የሁለቱ የተገደሉት ሰዎች ስም እስካሁን በይፋ ባይገለጥም የተባበሩት መንግስታት ድርጅት ተልዕኮ በሰጠው መግለጫ የድርጅቱ የአደንዛዥ እጾችና የወንጀል ጽህፈት ቤት አማካሪዎች እንደነበሩ ገልጧል። ሁለቱ ሰዎች ወደ ፑንትላንድ የመጡት በሆኔ ቤት ግንባታ ስራ ሊረዱ ነበር ሲሉ ፕሬዝዳንቱ አስረድተዋል። በሶማሊያ የተባበሩት መንግስታት ድርጅት ተጠሪ ኒኮላስ ኬይ የተፈጸመውን ግድያ አውግዘው የመንግስታቱ ድርጅት የሶማሊያን ሕዝብ ለበርካታ ዓመታት ከዘለቀው ግጭት እንዲላቀቁ መርዳቱን ይቀጥላል ሲሉም ቃል ገብተዋል። ሩዋንዳ ቁጥሩ ስምንት መቶ ሺህ የሚጠጋ ህዝቧ ያለቀበት እንደ ኤሮፓውያን አቆጣጠር የሺህ ዘጠኝ መቶ ዘጠና አራቱ የዘር ፍጅት የተቀሰቀሰበትን ሀያኛ አመት መታሰቢያ ጀምራለች። ዛሬ ሰኞ በዋና ከተማዋ በኪጋሊ በተካሄደ ስነ ስርአት ላይ የሩዋንዳ ፕሬዚደንት ፖል ካጋሜና የተባበሩት መንግስታት ድርጅት ዋና ጸሀፊ ባንኪሙን ለአንድ መቶ ቀናት እየነደደ የሚቆየውን ብሔራዊ የሀዘን መግለጫ ነበልባል አንድ ላይ ሆነው ለኩሰዋል። አንድ መቶ ቀናት መሆኑ የወቅቱ ፕሬዚደንት የነበሩት በአውሮፕላን አደጋ መሞታቸውን ተከትሎ ሁቶዎቹ ሚሊሻዎች በሀገሪቱ ዙሪያ ቱትሲዎችንና ጽንፈኛ ያልሆኑ ሁቶዎችን ጭፍጨፋ ያካሄዱት ለአንድ መቶ ቀናት በመሆኑ ነው። በዛሬው የኪጋሌው ስነ ስርዓት ላይ ከዩናይትድ ስቴትስ ከእንግሊዝና ከምስራቅ አፍሪካ ሀገሮች መሪዎች እንዲሁም ከፍተኛ ልኡካን ተገኝተዋል። ሚስተር ባን ትናንት ውድ ባደረጉት ንግግር በሩዋንዳ የደረሰው ግፍ በሰው ዘር ታሪክ ውስጥ እንደገና እንዳይደገም ለማ ለማድረግ ዓለም አቀፉ ማህበረሰብ ቁርጠኝነቱን አረጋግጣለሁ ብለዋል። ዋና ጸሐፊው ሚስተር ካጋሜን የማህበራዊና የኢኮኖሚያዊ ስኬት የዲሞክራሲና የሰብአዊ መብቶችን በተመለከተ አንጸባራቂ ተምሳሌትነት ያለው አመራር አሳይተዋል ሲሉ አሞግሰዋቸዋል። በመጽሔት ክፍለ ጊዜ ዘገባ ይታከልበታል። የፍቅር ጓደኛውን ሆን ብሎ በመግደል የተከሰሰው ደቡብ አፍሪካዊ አትሌት ኦስካር ፒስቶሪስ ዛሬ በፍርድ ቤት ቃሉን ሰጥቷል። ተከሳሹ ዛሬ ሰኞ በፍርድ ቤቱ ቃሉን መስጠት ከመጀመሪው አስቀድሞ እያለቀሰ የሟች የሪቫ ስቴንካምፕን ቤተሰብ ይቅርታ ጠይቋል። የፒስቶሪስ ጠበቆች ወንጀሉን አልፈጸመም በማለት ፍርድ ቤቱን ሊያሳመኑት እየሞከሩ ሲሆን በዋናው አቃቤ ጠበቃ ሕግ በዋናው ጠበቃ ይቅርታ ቤሪ ሮክስ ለቀረቡት ጥያቄዎች መልስ የሰጠ ሲሆን በኋላም ሰው ሰራሽ እግሮቹ በዚያ ምክንያት ያለበትን የደም መርጋት የመሳሰሉ ችግሮችን በተመለከተ ተናግሯል። ባለፈው ወር ከሳሽ አቃቢ ህጎች፣ ፒስቶሪየስ የሴት ጓደኛውን በፕሪቶሪያ መኖሪያ ቤቱ የገደላት ሆም ብሎ ነው በማለት ክሳቸውን ማጠናቀቃቸው ይታወሳል። የተከሳሽ ጠበቆች አትሌቱ በመታጠቢያ ቤት በር ውስጥ የተኮሰው የሌሊት አጥቂ ቤቱ ውስጥ የገባ መስሎንት ነው በማለት ይከራከራሉ። አድማጮች ዜና የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩክሬን ጠቅላይ ሚኒስትር ሩሲያ በሶስት የሀገሪቱ ምስራቃዊ ከተሞች ትናንትና እሁድ የመንግስት ህንጻዎች የተወረሩበትን ጨምሮ የተገንጣይ ሰልፎችን ረድታለች ሲሉ ወንጅለዋል። አርሴኔ ያትሴኒዩክ ዛሬ ሰኞ ለካቢኔያቸው ባሰሙት ንግግር ዶኒትስክ፣ ሉሃንስክ እና ካርኪቭ በተባሉት ምስራቃዊ ከተሞች የተቀሰቀሰውን አመፅ ከበስተጀርባ ሆና የምትቆሰቁስ ሩሲያ ነች ሲሉ ወንጅለዋል። ተቃውሞ ሰልፎቹ አለመረጋጋት እንዲፈጠርና ባዕዳን ወታደሮች ያሏቸው ገብተው ግዛት እንዲይዙ ለማድረግ የተጠነሰሰ እቅድ አካል ነው ሲሉም ጠቅላይ ሚኒስትሩ ከሰዋል። የሩሲያ ወታደሮች ከዩክሬን ድንበር ሰላሳ ኪሎ ሜትር ርቀት ላይ መስፈራቸውንም ሚስትር ያትሱኒክ አመልክተዋል። የዩክሬን ተጠባባቂው ፕሬዝደንት ኦሌክሳንደር ቱርቺኖቭም ትናንት በተካሄደው የተቃውሞ ሰልፍ ጉዳይ እንደ ክሬሚያው ያለው ሁኔታ ለመፍጠር ያቀደችው ነው በማለት ሩሲያን መወንጀላቸውን ሮይተርስ ዘግቧል። ጸረ ሽብርተኛ እንወስዳለን ሲሉም ጊዜያዊው ፕሬዚደንት መዛታቸው ተጠቅሷል። እስካሁን ካልተገኘው የማሌዥያ የመንገደኞች አውሮፕላን የመረጃ መዝጋቢ ብላክ ቦክስ ጋር የሚመሳሰሉ አዳዲስ የድምፅ ምልክቶች አንድ የባህር ኃይል መርከብ እንዳገኘ የአውስትሬሊያ ባለሥልጣናት ገለጡ። የዋናው የአውሮፕላኑ ፍለጋ ስራ አስኪያጅ አንገስ ሂውስተን ዛሬ ሰኞ በፐርዝ ከተማ ለጋዜጠኞች በሰጡት ቃል ትናንትና የተገኘው ፍንጭ እስካሁን በፍለጋው ከተገኙት ሁሉ ተስፋ የሚሰጥ እንደሆነ ተናግረዋል። ፍለጋው የሚካሄደው ከአውስትሬልያ ጠረፍ አቅራቢያ ደቡባዊ ህንድ ውቅያኖስ ሲሆን ለተገኘው አዲስ ፍንጭ ተጨማሪ ማረጋገጫ እንደሚያስፈልግና ያም ጥቂት ቀናት እንደሚወስድ አብራርተዋል። ሆኖም የዩናይትድ ስቴትሱ ባህር ኃይል አሳሽ መሳሪያ የተገኘው ድምፅ ለፍለጋው ጥረት እጅግ በጣም አበረታች ነው ብለዋል። ኦሽን ሺልድ በተባለው የአውስትሬልያ መርከብ የሚጎተተው ድምፅ አሳሹ መሳሪያ ለ2 ሰዓታት ከ20 ደቂቃ የዘለቀ ምልክት በመቀጠልም ሌላ 13 ደቂቃ የቆየ ድምፅ መመዝገቡን አውገስ አንገስ ሂውስተን ቅታ አስረድተዋል። እነዚህ የተገኙት መረጃዎች ከበረራ መረጃ መዝጋቢውና ከበረራው ክፍል ድምፅ መዝጋቢው ጋር አንድ አይነት መሆናቸውን አውስትሬሊያዊ የፈለገ ኃላፊ አብራርተዋል። ምልክቶቹ የሚመጡበት አጠቃላይ አቅጣጫ ሲረጋገጥ በኋላ በውሃው ውስጥ ለውስጥ ተጉዞ የሚመረምር መሳሪያ እንደሚላክ ጨምረው አስረድተዋል። በህንድ የዓለም ግዙፉ ዲሞክራሲ በተግባር ተብሎ የተጠራውን ምርጫ ህዝቡ ማካሄድ ጀምረዋል። የሰሜን ምስራቃዊ አሳም እና ትሪፑራ ክፍላተ ሀገር መራጮች በዚህ ለአምስት ሳምንታት በሚቀጥለው ምርጫ በቀዳሚነት ድምጻቸውን ሰጥተዋል። በምርጫው ከ814 ሚሊዮን የሚበልጡ የተመዘገቡ መራጮች የህዝብ ምክር ቤት ተብሎ ለሚጠራውና 543 መቀመጫዎች ላሉት ለታችኛው ምክር ቤት ተወካዮቻቸውን ይመርጣሉ። ዋናው ተቃዋሚ ባህራቲያ ጃናታ ፓርቲና አጋር ድርጅቶቹ አብላጫውን መቀመጫ ያሸንፋሉ ተብሎ ቢተነበይም የኋለኞች የህዝብ አስተያየት ግምገማዎች እንደሚያሳዩት ግን የብዙሀን መቀመጫ የሚያገኙ አይመስል ማናቸውም ፓርቲ ወይም የፓርቲዎች ጥምረት መንግስት ለመመስረት ቢያንስ 272 መቀመጫዎችን ማሸነፍ ይኖርበታል። ገዢው የህንድ ኮንግረስ ፓርቲ ላለፉት አስር አመታት በስልጣን ላይ በቆየበት ዘመን የዋጋ መናሩ አሽ አሻቅቧል። የኢኮኖሚ እድገቱ ተዳክሟል እና ከፍተኛ የመንግስት ባለስልጣናት ሙስና ይፈጽማሉ በሚሉ ክሶች እየተወነጀለ ነው። ወደ አንድ ሚሊዮን ከሚጠጉት የድምጽ መስጫ ጣቢያዎች የሚገኘው ውጤት ይፋ የሚደረገው እንደ ኤሮፓውያን አቆጣጠር ግንቦት 16 እንደሚሆን ተጠብቋል። በመጨረሻም ዜና እረፍት የእውቋ ጋዜጠኛና መምህርት ወይዘሮ ዓለም ሰገድ ህሩይ የቀብር ስነስርዓት ዛሬ ሰኞ በመንበረ ጸባዖት ቅዱስ ሥላሴ ካቴድራል ተፈጽሟል። ወይዘሮ ዓለም ሰገድ ያረፉት ባለፈው ሳምንት መጋቢት 23 2006 ዓ ም ነበር። መለስካቸዋማ ተከታዩን አጭር ዘገባ ልኮልናል። ፋሽስት ኢጣሊያ ድል ተመትቶ ከወጣ በኋላ የመጀመሪያ ደረጃ ትምህርታቸውን በተጌምንን ትምህርት ቤት ጀምረው የነበረ ቢሆንም ወይዘሮ ዓለም ሰገድ ህሩይ የመጀመሪያና ሁለተኛ ደረጃ ትምህርታቸውን ያጠናቀቁት በእንግሊዝ ሀገር ክላራንደን በሚባል ትምህርት ቤት ነበረ። በዚህ በለንደንም የህክምና ትምህርታቸውን ጀምረው ነበረ። ይሁንና የሕክምና ትምህርታቸውን አቋርጠው ቋንቋና ስነ ጽሁፍ ማጥናት ጀመሩ። የቋንቋና ስነ ጽሁፍ ጥናታቸውን በፈረንሳይ ሀገር ፓሪስ ከተማም ቀጥለው እንደነበረ በቀብር ስነ ስርዓታቸው ወቅት ከተነበበው የሕይወት ታሪካቸው ታውቋል። ወደ ሀገራቸው ተመልሰውም በማስታወቂያ ሚኒስቴር በሬዲዮ ክፍል በፈረንሳይኛ ቋንቋ ለሁለት ዓመታት ያህል ማገልግላቸውን ይኸው በንባብ የተሰማው የሕይወት ታሪካቸው ያስረዳል። ከማስታወቂያ ሚኒስቴር ከተሰናበቱ በኋላ ወይዘሮ አለመሰገድ ህሩይ ብስራተ ወንጌል ይባል በነበረው የዓለም ሉትራውያን ፌዴሬሽን ንብረት ሬዲዮ ጣቢያ ተቀጥረው በእንግሊዝኛና በፈረንሳይኛ ቋንቋዎች ለአያሌ ዓመታት ሰርተዋል። በእነዚህ ረዥም ዓመታት ወይዘሮ አለምሰገድ የሚታወቁበት ኢትዮጵያን ጨምሮ በአያሌ አፍሪካ አገሮች እየተዘዋወሩ የሬዲዮ ጋዜጠኝነትን ስልጠና በመስጠታቸው ነው። በዚህ ሙያቸው አያሌ የሬዲዮ ጋዜጠኞችን እንዳፈሩም የሕይወት ታሪካቸው ይናገራል። ወይዘሮ ዓለም ሰገድ በ1969 ዓ.ም የደርግ መንግሥት ብስራተ ወንጌል ሬዲዮ ጣቢያን ከወረሰው በኋላ ሰፋ ያለ ጊዜያቸውን ሙያዊ ምክር በመስጠት ላይ የዋሉ ሲሆን የጋዜጠኝነት ስልጠና መስጠታቸውንም ቀጥለውበታል። እስከ ቅርብ ዓመታት ድረስ የኢትዮጵያ ሬዲዮ የእንግሊዝኛና የፈረንሳይኛ ቋንቋ አገልግሎቶች ይከፈቱ የነበሩት በወይዘሮ ዓለም ሰገድ የማይረሳ ድምፅ እንደነበረ ይታወቃል። ወይዘሮ ዓለም ሰገድ ሮይ በ1925 ዓ ም በአዲስ አበባ ከተማ ተወልደው መጋቢት 23 ቀን 2006 ዓ ም በድንገተኛ ሕመም አረፉ። ዛሬ በቅድስት ሥላሴ ካቴድራል ዘመዶቻቸው አያሌ ወዳጆቻቸውና የሙያ ጓደኞቻቸው በተገኙበት የቀብር ሥነ ሥርዓታቸው ተፈጽመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እናመሰግናለን መለስካቸውን። አድማጮች በጋዜጠኛና መምህርት አለም ሰገድ ህሩ የህይወት ዙሪያ የመጪው እሁድ ራዲዮ መጽሄት ልዩ ዝግጅት እንደሚያቀርብ ከወዲሁ እንገልጣለን። የምሽቱ ዜናም በዚሁ አበቃ። አድማጮች ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። በ22 እና በ25 ሜትር ባንድ መካከለኛ ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳችሁም እኔ ቆንጅት ይታየና አዲሱ አበበንን። አሁን ወደ ዕለቱ አብይ ርዕስ ዓለም አቀፉ የመገናኛ ብዙሀን ነጻነት አጥኚ ቡድን አርቲክል 19 ወይም አንቀጽ 19 ባለፈው ሐሙስ የኢትዮጵያ መንግስት ፓትሪክ ሙታይ የተባለ ሰራተኛውን ለ24 ሰዓታት ያለምንም ግንኙነት አግቶ ማቆየቱን ተቃወመ። አርቲክል 19 የሰብአዊ መብት አጥኚው የታገተው ያለ በቂ ምክንያት ነው፣ የዓለም አቀፍ ህጎችን ይጻረራል ሲል በሁኔታው ምሬቱን ገልጿል። ሄኖክ ሰማእግዜር ዝርዝሩን ያቀርባል። ባለፈው ሐሙስ ከናይሮቢ ወደ አዲስ አበባ ያመራው የአርቲክል 19 የመገናኛ ብዙሀንና የሰብአዊ መብት ጉዳዮች መረጃ አጠናቃሪ ፓትሪክ ሙታይ እኩለ ቀን ላይ ቦሌ አውሮፕላን ጣቢያ ሲደርስ ወደ ኢትዮጵያ መግባት አትችልም መባሉን ድርጅቱ አስታውቋል። በአንድ የኢሚግሬሽን ሰራተኛ ወደ ሀገር ውስጥ እንዳይገባ ተከለከለ። ፓስፖርቱንም ተቀማ። ለረዥም ጊዜ ከጠበቀ በኋላ ችግሩ ምን እንደሆነ ተጠየቀ። የተሰጠው ምላሽ ደህንነቶች ያነጋግረዋል፣ እስከዚያው ጠብቅ የሚል ነው። የደህንነት ሰራተኞቹ ወደ ሀገር ውስጥ እንዲገባ እንደማይፈቀድለት ገለጹለት። በአየር ማረፊያው ለ24 ሰዓታት ያህል በአንዲት ክፍል ውስጥ አግቶ ቆየ። ሄንሪ ማይና የአርቲክል 19 የምስራቅ አፍሪካ ስራ አስኪያጅ ናቸው። ኢትዮጵያና ኬንያ ዜጎቻቸው ያለ ቪዛ ወደ ሀገር ውስጥ እንዲገቡና እንዲወጡ ስምምነት አላቸው። መረጃ አጠናቃሪው ፓትሪክ ሙታይ የአፍሪካ ህብረት መቀመጫና የዓለም አቀፍ ተቋማት መዲና ወደ ሆነችው አዲስ አበባ ለምን እንዳይገባ እንደተከለከለ በጠየቀ ጊዜ ይላሉ ሄንሪ ማንያ የሚከተለው መልስ ተሰጠው። የደህንነት ሰራተኛው የኢትዮጵያ መንግስት አርቲክል አስራ ዘጠኝ በሀገር ውስጥ ጋዜጠኞችን የተመለከተ ስራ እንዲሰራ እንደማይፈልግ ገልጾለታል። ፓትሪክ ሙታይ ወደ አዲስ አበባ የተጓዘው የተባበሩት መንግስታት ድርጅት የእርስ በርስ መገማገሚያ መድረክ የኢትዮጵያን የሰብአዊ መብት ይዞታ በቅርቡ ስለሚገመግም በጉዳዩ ላይ መረጃ ለማሰባሰብ መሆኑን መሰረቱ በአውሮፓ የሆነው አርቲክል 19 ገልጿል። የኢትዮጵያ መንግሥት በጉዳዩ ላይ ምላሽ እንዲሰጠን የዝግጅት ክፍላችን የመንግሥት ኮሚዩኒኬሽንስ ጉዳዮች ቃል አቀባይ አቶ ሽመልስ ከማል ጋር ደውለን መረጃው በእጃቸው እንደሌለ ገልጸውልን ወደ ውጭ ጉዳይ መስሪያ ቤት መርተውናል። ያደረግነው ጥረት አልተሳካም። መረጃው እንደደረሰ እናቀርባለን። የአርቲክል 19 የአፍሪካ ስራ አስኪያጅ ሄንሪ ማይና የኢትዮጵያ መንግስት ድርጊት የፈረማቸው የዓለም አቀፍ መርሆዎችና የአፍሪካ ህብረት መዲናዋን ኃላፊነቶች ያጓደለ ነው ሲሉ ተችተዋል። ምንም አይነት የህግ ክስ ሳይቀርብበት እንዲያው በደፈናው ወደ አገር ውስጥ አትገባም ታሰጋናለህ ብሎ ወደ ሀገር እንዳይገባ መከልከል፣ ተመልሰ ብትመጣ ደግሞ እናስገባሃለን ማለት የመብት ጥሰት ነው። የደህንነት ሰራተኞቹ ጥፋት ካለ በህግ አግባብ ነገሮችን ማስፈጸም አለባቸው። በትንሹ በቁጥጥር ስር የዋለ አንድ ሰው የህግ አማካሪ ወይም ጠበቃ ሊቆምለት ይገባል። ከቤተሰብና ሌሎች ሰዎች ጋር እንዲገናኝም ሊፈቀድለት በተገባ ነበር። አንድን ሰው ለ24 ሰዓታት ያህል ያለምንም ግንኙነት ይዞ ማቆየት በራሱ የመብት ጥሰት ነው። የመብት ተሟጋቹ ከተለቀቀ በኋላ ወደ ናይሮቢ ማምራቱ ተገልጿል። በየአራት ዓመቱ የተባበሩት መንግስታት ድርጅት አባል አገር የሆኑት 193 አገሮች እርስ በርስ በሚገማገሙበት ሸንጎ የኢትዮጵያ ጉዳይ በዚህ ወር የሚታይ ይሆናል። የኢትዮጵያ መንግስት በዚህ የተባበሩት መንግስታት ድርጅት የእርስ በርስ መወያያ መድረክ ዩፒአር አባላት በጽሑፍ የማሻሻያ ሀሳቦች አስቀድሞ ቀርቦለታል። በጽሑፉ የቀረቡ አሰራሮች በኢትዮጵያ መንግስት አሰራር ላይ ማለት ነው የተነጣጠሩ ትችቶች የጸረ ሽብር ህጉ አፋኛ አንቀጾች እንዲሻሻሉ፣ የመንግስታዊ ያልሆኑ ድርጅቶችን አሰራር የሚቆጣጠረው ህግ እንዲሻሻል፣ በሶማሌ ክልል የእርዳታ ድርጅቶች ተንቀሳቅሰው እንዲሰሩ የእርዳታ በሩን የኢትዮጵያ መንግስት እንዲከፍት የሚሉ ምክሮችን ያካተቱ ናቸው። በተለይ ካናዳ፣ ኔዘርላንድስ፣ ዩናይትድ ስቴትስ፣ ብሪታንያ፣ አውስትራሊያና ሌሎች አገሮች ሁለቱን ህጎች የኢትዮጵያ መንግስት እንዲያሻሽል ጠይቀዋል። የምሽቱን አብይ ርዕስ ነበረ ያደመጣችሁት። ወደ መጽሔቱ ደግሞ እናልፋለን። የመጀመሪያው ሩዋንዳ ዛሬ ፍጅት የተፈጸመበትን ሃያኛ ዓመት እያሰበች ነው እንደ አውሮፓ አቆጣጠር በ1994 ዓ ም የተፈጸመው ፍጅት ሁለተኛ እንደማይደገም ተስፋ በማድረግም ነው እየታሰበ ያለው። ዓለም አቀፍ ማኅበረሰብ ሁለተኛ አይደገምም የሚለውን ቃል በተደጋጋሚ ቢናገረውም እርምጃ ባለመወሰዱ ግን የሕይወት መጥፋት መቀጠሉ አልቀረም ይላል ዘጋቢ ጌብ ጃስሎ ከኪጋሊ ሩዋንዳ። በላቀው ዘገባ አዳነች ፍሳየ ታቀርበዋለች። ዛሬ ታስቦ የዋለው ዕለት በመላ ሀገሪቱ ግጭት የተጀመረበት ነው። ሁቱ ሚሊሻዎች ለአንድ መቶ ቀናት ያህል በቱሲዎችና በለዘብተኛ ሁቶዎች ላይ በፈጸሙት ፍጅት 800 ሺህ ሰዎች ተገድለዋል። የራስ ቅሎዎች በመጥረቢያ የተፈነከቱ የሰው አጥንቶች፣ በደም የተነከሩ የሰለባዎቹ ልብሶች በመላ ሀገሪቱ ለትርኢት ቀርበው ውለዋል። ፍሬዲ ሙታንጓ ከሞት የተረፉ የኪጋሊ የፍጅት መታሰቢያ ተቋም ኃላፊ ናቸው። ፍጅቱ ከተፈጸመ 20 ዓመታት ባለፉበት በአሁኑ ወቅት አዲሱ ትውልድ ያለፈውን የሚያጠንበት ጊዜ ነው ብለዋል። በየዓመቱ ሰለባ የሆኑትን ሰዎች እናስባለን፣ እናከብራለን። የአሁኑ ግን እጅግ ወሳኝ ዓመት ነው። ምክንያቱም በፍጅቱም ሆነ ከፍጅቱ በኋላ የተወለዱት ልጆች እያደጉ ናቸው። በዚህች አገር ውስጥ የተፈጸመውን ነገር ለመማርና ለማወቅ የሚችሉበት ዕድል ነው ዓለም አቀፍ እንግዶችም ከሩዋንዳ ለመማር የሚችሉበት ጊዜ ነው ብለዋል ሞታንጉዋ። ለወደፊቱ ፍጅት እንዳይፈጸም ለመከላከል ትምህርት ይሆናል። ምክንያቱም በመታሰቢያው ቀን ሩዋንዳ የመጡት ሰዎች እዚህ የተፈጸመውን ነገር ተገንዝበው በየማኅበረሰባቸው እንዳይደርስ ለመከላከል ይችላሉ። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ዓለም አቀፍ ማህበረሰብ በሩዋንዳ የተፈጸመውን ፍጅት ለማቆም ካለመብቃቱ መብቃቱ እንዲማር ጥሪ አድርገዋል። በሶሪያና በማዕከላዊ አፍሪካ ሪፑብሊክ የሚታዩትን ዘመናዊ ቀውሶችን ለመቋቋም ጠንካራ እርምጃ እንዲወስድ አሳስበዋል። ለአውሮፓ አጣጠር በ1990ዎቹ ዓመታት በሩዋንዳ የነበረው የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይል ፍጅቱን ለማቆም ባለመቻሉ ወይም ባለመፈለጉ ሲነቀፍ ቆይቷል። የዓለም አቀፍ የጥበቃ ኃላፊነት ተቋም ዋና ስራ አስኪያጅ ሳይመን አዳምስ የመንግስታቱ ድርጅት በሩዋንዳ የተፈጸመውን ፍጅት ለማቆም አለመቻሉ በጥብቅ መጤን ያለበት ነገር ነው ብለዋል። ከሩዋንዳ በኋላ በተባበሩት መንግሥታት ድርጅት ቻርተር የሰፈሩትን መርሆዎች ማክበር ማለት ምን ማለት እንደሆነ ዓለም አቀፍ ማኅበረሰብ የሚያጤንበት መንፈስ የተፈጠረ ይመስለኛል። ስለሆነም ከሩዋንዳ የተገኘው ትምህርት የቸልተኝነትንና እርምጃ ያለመውሰድ ፖለቲካን መቃወም ይመስለኛል። በሌላ በኩል ደግሞ ሩዋንዳ ውስጥ በተፈጸመው ፍጅት የፈረንሳይ እጅ አለበት የሚለው በቅርቡ የተሰማው የሩዋንዳ ክስ የሁለቱን ሀገሮች ግንኙነት አሻክሯል። የሩዋንዳው ፕሬዚደንት ፖል ካጋሜ ለአንድ የአፍሪቃ ጋዜጣ ሲናገሩ ፈረንሳይ የፍጅቱን ሂደት በማዘጋጀትና በማስፈጸም ተግባር ቀጥተኛ ሚና ነበራት ብለዋል። ፈረንሳይ ታዲያ በሰሞኑ መታሰቢያ የክብር በዓል እንዲሳተፍ ልትልከው የነበረውን የልኡካን ቡድን እንዲቀር አድርጋለች። ፈረንሳይ ክሱን ስታስተባብል ቆይታለች። የፈረንሳይ የውጭ ጉዳይ ሚኒስቴር ቃል አቀባይ ሮሜይን ናዳል የፈረንሳይ መንግስት በፕሬዝደንት ካጋሜ ክስ ተገርሟል ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። በሁለቱ ሀገሮች መካከል ያለውን የእርቅ ሂደት ይጻረራል ብለዋል። ወደሚቀጥለው የመጽሔት ዘገባ ስናልፍ ኢትዮጵያ ህዳሴ ግድብን ከማናቸውም ጥቃት ለመከላከል ዝግጁ መሆኗን ባለፈው ሳምንት አስታውቃለች። በሌላ በኩል ደግሞ ግብጽ ለህዳሴ ግድብ ግንባታ ገንዘብ ለማዋጣት እንደምትፈልግ ግብጽ ጠቁማለች። ይህ በዚህ እንዳለ ኢትዮጵያ በአባይ ወንዝ ላይ የጀመረችውን ግድብ ግንባታ ስራ የማታቆም ከሆነ ከተመረጡ ወታደራዊ ኃይልን እንደሚጠቀሙ አንድ በቅርቡ ሊካሄድ ለታቀደው የግብጽ ፕሬዝደንታዊ ውድድር እጩ ሊሆኑ ይችላሉ የተባሉ ሰው ዝተዋል። ከግብጽ ጋር ያለው ልዩነት ሊፈታ የሚችለው የሶስትዮሹ ውይይት ሲቀጥል መሆኑን ደግሞ በኢትዮጵያና በአፍሪቃ ህብረት የሱዳን አምባሳደር ተናግረዋል። ከተለያዩ ምንጮች የተገኙ መረጃዎችና የሱዳኑን አምባሳደር ማብራሪያ የያዙትን ዘገባዎች ሶሎሞን አባትና እስክንድር ፍሬው እንደሚከተለው አዘጋጅተዋቸዋል። የኢትዮጵያው የመከላከያ ሚኒስትር ባለፈው ሐሙስ ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ በሕዳሴ ግድብ ላይ ሊነጣጠሩ የሚችሉ ብለው የጠቀሷቸው የስጋት ምንጮች ቀጥተኛ ወታደራዊ ጥቃትና የሀገር ውስጥም ሆነ የውጭ ጸረ ሰላም ያሏቸው ኃይሎች ሊጥሉ የሚችሉት አደጋ መሆናቸውን አመልክተዋል። ቀጥተኛ ወታደራዊ ጥቃት ግን ሊሰነዘር ይችላል የሚል እምነት እንደሌላቸው አስታውቀው፣ ይሁን እንጂ ጸጥታን በሚመለከት ጉዳይ ኃይሎቻቸው ዘወትር ዝግጁ መሆናቸው ቸውን ተናግረዋል። ከእንደራሲዎቹ ለቀረቡላቸው ጥያቄዎች በሰጧቸው መልሶች በማንኛውም ጊዜ ሊንቀሳቀስና ለምንም አይነት ግዳጅ ሊሰማራ የሚችል ብቃት ያለውና የተዘጋጀ ተጠባባቂ ኃይል እንዳላቸው የመከላከያ ሚኒስትሩ ገልጸዋል። ምንም እንኳ ሀገሪቱ ለውጊያ ብቃት ያለው ኃይል ቢኖራትም ቀዳሚው ትኩረት ግን እጅግ ክፉ በሆነው ጠላት በድህነት ላይ መዝመት መሆኑንም ሚኒስትሩ ተናግረዋል። በትምህርት በስልጠና በልምድ ልውውጥ እንዲሁም በአካባቢው የጸጥታና የሰላም ጉዳዮች ላይ አብሮ ለመስራት የሚያስችሉ የወታደራዊ ዲፕሎማሲ ስምምነቶችን ከአስራ አራት ሀገሮች ጋር መፈራረማቸውንም የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ፣ ሀገራቸው የምታራምደው በሰላም አብሮ የመኖርና የልማት ፖሊሲ መሆኑን አመልክተዋል። በሌላ በኩል ደግሞ ግብፅ ለህዳሴ ግድብ ግንባታ ገንዘብ ለማዋጣት እንደምትፈልግ ገልጻ ይህ የሚሆነው ግን አብራ ማስተዳደር እስከቻለችና የግድቡ ግንባታ በማንም ላይ አንዳችም ጉዳት እንደማያስከትል ካረጋገጠች ብቻ መሆኑን የውጭ ጉዳይ ሚኒስትሯ አስታውቀዋል። ከኢትዮጵያ አቻቸው ቴዎድሮስ አድሃኖም ጋር ባለፈው ሳምንት ብራስልስ ላይ ተገናኝተው የነበሩት የግብፅ የውጭ ጉዳይ ሚኒስትር ናቢል ፋህሚ ያሉት የሀገራቸው ፍላጎት ከተጠበቀላት ገንዘብ በማግኘት በኩል የአረብ ሀገሮችንና ገንዘብ ሰጪ ተቋማትን በማበረታታትም እንደምትሰራ ማመልከታቸውን የሚኒስቴሩ ቃል አቀባይ ባድር አብደል አቲ አልነሃር ለሚባለው ቴሌቪዥን ጣቢያ በሰጡት ቃል ተናግረዋል። ቃል አቀባዩ ኢትዮጵያ የግብፅን ጥቅሞች መጉዳት አትፈልግም፣ ግብፅም የኢትዮጵያን የልማት መብት አትጋፋም ቢሉም የግብፅን ጸጥታ ሊጎዳ በሚችል ጉዳይ ላይ ግን እጆቿን አጣጥፋ አትቀመጥም ብለዋል። አሁን ያሉ ውዝግቦችን ወደፊት ለማንቀሳቀስ ሲባል ኢትዮጵያ ከበድ ወዳሉ ድርድሮች እንድትገባ ለመግፋትም ግብፅ ማንኛቸውንም የፖለቲካ የቴክኒክና የሕግ እርምጃዎችን ሁሉ ከመውሰድ ወደ ኋላ እንደማትል የግብፁ የውጭ ጉዳይ ሚኒስትር ፋህሚ ለኢትዮጵያው አቻቸው ዶክተር ቴድሮስ የገለጹላቸው መሆኑንም ቃል አቀባዩ አብደልአቲ ለቴሌቪዥን ጣቢያው ተናግረዋል። ሆኖም ግብፅ ከኢትዮጵያ ጋር ግጭት ውስጥ መግባት እንደማትፈልግ የውጭ ጉዳይ ሚኒስትሯ አክለው ገልጸዋል። የኢትዮጵያው ዶክተር ቴድሮስ አድሃኖም በሰጡት መግለጫ በሁለቱ ሚኒስትሮች መካከል የተካሄደው ውይይት ገንቢ እንደነበር ተናግረዋል። በሌላ በኩል ደግሞ ኢትዮጵያ በአባይ ወንዝ ላይ የጀመረችውን ግድብ ግንባታ ሥራ የማታቆም ከሆነ ከተመረጡ ወታደራዊ ኃይል እንደሚጠቀሙ አንድ በቅርቡ ሊካሄድ ለታቀደው የግብፅ ፕሬዝደንታዊ ውድድር እጩ ሊሆኑ ይችላሉ የተባሉ ሰው ትናንት መናገራቸውን ሱዳን ትሪቢዩን የሚባለው የኢንተርኔት ሚዲያ ዘግቧል። ለፕሬዚደንትነት እንደሚወዳደሩ ትናንት በተዘጋጀ ጋዜጣዊ መግለጫ ላይ የተናገሩት ጠበቃ ሞርታዳ መንሱር ውሃ ለግብፅ ሕይወት ነው ብለዋል ባለፈው ሳምንት ውስጥ የካይሮ ዛማሌክ ቡድን ፕሬዚደንት ሆነው የተመረጡት አወዛጋቢ የሚባሉት እኒህ ጠበቃ ኢትዮጵያ ከምትገነባው ግድብ ጀርባ የእስራኤል እጅ አለ ሲሉ ከሰው እሰጥ አገባውን ከአዲስ አበባ ጋር በሰላም መፍታት የሚልን ሐሳብ ግን ውድቅ አድርገዋል እኒህ በፖለቲካው መድረክ እምብዛም ተደማጭነት የላቸውም የሚባሉ ጠበቃ የዛሬ ሁለት ዓመትም እንዲሁ ለፕሬዚደንትነት ለመወዳደር መዘጋጀታቸውን ተናግረው የነበረ ቢሆንም ማመልከቻቸው በምርጫ ኮሚሽኑ ውድቅ በመደረጉ ከጅምሩ ለመቅረት መገደዳቸው ተዘግቧል። በጉዳዩ ላይ አስተያየት እንዲሰጡ የጠየቅኳቸው አንድ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ስላሉት ሁኔታዎች ሰሞኑን ማብራሪያ እንደሚሰጡን ነግረውኛል። በሌላ በኩል ደግሞ በአባይ ወንዝ ላይ እየተገነባ ያለውን ሕዳሴ ግድብ አስመልክቶ ከግብፅ ጋር ያለው ልዩነት ሊፈታ የሚችለው የሦስትዮሹ ውይይት ሲቀጥል መሆኑን በኢትዮጵያና በአፍሪካ ሕብረት የሱዳን አምባሳደር ተናግረዋል። ሀገራቸው የግድቡን መገንባት እንደምትደግፍ ያስታወቀችው ገና ከጅምሩ መሆኑንም አምባሳደር አብደል ራህማን ሴርሌ ሐቲም ኦስማን ለቪኦኤ አስረድተዋል። እስክንድር ፍሬው ዝርዝሩን ይዟል። የህዳሴውን ግድብ አስመልክቶ ሲካሄድ በነበረው የሶስትዮሽ ውይይት በአብዛኛው ከኢትዮጵያ ጋር የሚመሳሰል አቋም ያራመደችው ሱዳን ግንባታውን መደገፏን እንደቀጠለች ነው በኢትዮጵያና በአፍሪካ ህብረት የሀገሪቱ አምባሳደር አብዱ ራህማን ሲርል ሀቲም ኦስማን ለቪኦኤ የተናገሩት። ሱዳን ፖዚሽን ን ብላክ ን ዋይት ር ሰፖርቲንግ ፕሮጀክት ኖት ፎር ፖለቲካል ሪዝንስ። የሱዳን አቋም ግልጽ ነው። ይህንን የግድብ ግንባታ ፕሮጀክት እንደግፋለን። በፖለቲካዊ ምክንያቶች ሳይሆን በግንባታው ስላመንና እንደሚጠቅመንም ስላመንን ነው። እንደሚጠቅመን ስል ስለ ሱዳን ብቻ መናገሪ አይደለም። ስለ ሦስቱ ሀገሮች ማለትም ኢትዮጵያ፣ ሱዳንና ግብፅ ነው እየተናገርኩ ያለሁት። የሶስትዮሹን ውይይት ያቋረጡት የግብጽ ባለስልጣናት ዲፕሎማሲያዊ ዘመቻቸውን ግን ቀጥለዋል። ጉዳዩን እስከ ዓለም አቀፍ ፍርድ ቤት እንደሚወስዱት ሲናገሩም ተደምጠዋል። ከቪኦኤ ጋር አጭር ቃለምልልስ ያደረጉት ሱዳናዊው አምባሳደር ግን ይህንን የግብጽ አካሄድ አይደግፉም። ለሁላችንም የሚበጀን ተቀምጦ መነጋገሩ ነው ብለዋል። ኦልተርናቲቭ ኦልንቴ ፎረስ ለእኛ ያለው አማራጭ ብቸኛው አማራጭ በጠረጴዛ ዙሪያ ተቀምጦ እንደ ወንድማማች መነጋገር ነው። እንደ ወንድማማች እደግመዋለሁ፣ ምክንያቱም በአካባቢው ያለ የትኛውም የውጥረት ምንጭ አይጠቅምም። ስለዚህ እንሂድ እንቀመጥና፣ በምክንያታዊነት እንነጋገር፣ ችግራችንን እንፍታ። እዚህ ላይ አንድ ጠቃሚ ነጥብ በትኩረት ማንሳት አለብኝ። ኢትዮጵያ ያሉ ወንድሞቻችን በሩን አልዘጉም። አሁንም ለድርድርና ለምክክር ጥሪ እያደረጉ ነው። በሦስቱ ሀገራት የውሃ ሚኒስትሮች መካከል ሲካሄድ በነበረው ውይይት ግብፅ ያራመደችው አቋም ገንቢ እንዳልነበር ኢትዮጵያ አስታውቃለች። የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር አቶ አለማየሁ ተገኑ ስለዚሁ ሲናገሩ በግብፅ የተነሱት ሀሳቦች ከስብሰባው አጀንዳ ጋር ግንኙነት የሌላቸውና የኢትዮጵያን ብሔራዊ ጥቅም የሚነኩ ናቸው ብለዋል። ግብፅ ፕሮጀክቱ እንደገና በዓለም አቀፉ ፓናል እንዲመረመር መፈለጓን የአማካሪ ድርጅቶች ግኝትና በዓለም አቀፍ ፓናል የሚቀርቡ ሀሳቦችም በኢትዮጵያ ላይ አስገዳጅ እንዲሆኑ መጠየቋን በምሳሌነት ጠቅሰዋል። አቶ አለማየው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል እስክንድርንም ሰሎሞንም እናመሰግናለን። በሌላ በኩል ግብፅ ለህዳሴ ግድብ ግንባታ ገንዘብ ለማዋጣት መፈለጓ ግድቡ ለህዝቧ ያለውን ጥቅም መገንዘቧን ይጠቁማል ሲሉ ጥያቄዋን በአዎንታዊ ገጽታው እንደሚመለከቱ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለዋልታ ኢንፎርሜሽን ማዕከል ገልጠዋል። የግብፅን ፍላጎት የኢትዮጵያ መንግስት የሚመለከተው በአድናቆት መሆኑን አምባሳደር ዲና ጠቁመው ግድቡ የሚገነባው ግን በኢትዮጵያ ህዝብና መንግስት ብቻ መሆኑን ተናግረዋል። ግድቡን በጣምራ የመስራት ሀሳብ የሀገሪቱን ሉዓላዊነት የሚመለከተውን የኢትዮጵያን ሕገ መንግስት ይጻረራል ያሉት አምባሳደር ዲና ሙፍቲ ግብፅ የናይል ተፋሰስ ሀገሮችን ጥቅሞች ሊያረጋግጡ በሚችሉ ተከታታይ ድርድሮች ውስጥ ለመግባት ፍላጎት ማሳየቷ አበረታች መሆኑንም አመልክተዋል። አድማጮች ዜናውንና የዜና ትንታኔዎችን አደመጥን። ወደ እናንተው አስተያየቶች ይሆናል አሁን የምንሸጋገረው በነጻው የስልክ መስመር በሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ከላካችሁን ለመካከል ለሰአቱ ያዝናቸዋሉ ጥናስትረን የአሜሪካ ድምጽ ሬዲዮ አማርኛ ፕሮግራም አቶ ሰለሞን ክፍለን ባለቤት ሞት በመስማቴ በጣም አዝኛለሁ። እግዚአብሔር እንዲያጽናናው በዚህ አጋጣሚ መልእክቴን አስተላልፉልኝ። ወንድወሰን ይልማ ነኝ፣ የረዥም ጊዜ አድማጮ ከአትላንታ ጆርጂያ። በጣም አመሰግናለሁ። ባይ ጤና ይስጥልኝ። ውድ ቢዎች እንዴት ናችሁ? ደና ናችሁ ወይ? የሚደውለው ከዚሁ ከአሜሪካ ነው። ደጉ ይባላል ስሜ። ዛሬ የደወልኩት እንዲያውም ሰለሞንን አቶ ሰለሞን ክፍሌ ጋዜጠኛውን እግዚአብሔር አጽና እንድትልልኝ ነው። ድምፅን ልንሰማ ነው የምንፈልገው። እግዚአብሔር አጽና በርታ ለማለት ነው። ዘና ሁኑ። ሻ ጤና ያስጥልኝ። የቪዮ የአማርኛው ክፍል አዘጋጆች እንደምናችሁ፣ ሰላም ናችሁ ወይ? ከሰላምታይ በመቀጠል ለተወዳጁ ጋዜጠኛ ለሰለሞን ክፍሌ እግዚአብሔር መጽናናትን እንዲሰጥ ከልብ እመኛለው። ሰለሞን ክፍሌ ለሀገሩ ለወገኑ በሚሰራው ስራ በመጨረሻ በባለቤቱ ግባተ መሬት ላይ ግባተ መሬት እንኳን አገሩ ላይ ሊገኝ ባለመቻሉ የተሰማኝን ጥልቅ አዘን እገልጻለሁ። ከዚህ በተረፈ ሰለሞን አይዞ ተጽናና፣ መጽናናቱን እግዚአብሔር ይስጥህ። ሁላችንም ወደዛው ነን፣ የቅደም ተከተል ጉዳይ ካልሆነ እንግዲህ። እግዚአብሔር መጽናናትን ይስጥህ፣ ለአንተም ለቤተሰቦችህም ለልጅህም መጽናናትን ይስጥህ። እግዚአብሔር እንግዲህ መጽናናቱንና መረቱን ይላክልህ ነው ምለው ይ ከደንበር ደናው ነው ባይ አስተያየት የላካችሁ ልን ሁሉ እናመሰግናለን። በተለይም ባለፈው ሳምንት ጀምሮ ስለ ሶሎሞን አስተያየት ሰጣችሁ፣ ሶሎሞን በአክብሮት በምስጋና ተቀብሏል። በአለም ልመልስ ብሏል። እንደው ለጊዜው ስራ ላይ ባይኖርም በእሱ ቦታ አሁን እንመልሳለን። ሌሎቻችሁም ጻፉልን። አስተያየት መስጫ መስመር ስልካችን 2022059942 የውስጥ መስመር 14 ነው። በዚያ በተቀረጸው አስተያየት መመሪያ መሰረት መልእክቶቻችሁን አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ቀጥለን የምናቀርበው የዛሬን የሙዚቃ ማሰሚያ ጊዜ የሚይዝ ይሆንና በአንድ ታዋቂ የሆሊውድ ተዋናይ ዜና እረፍት ላይ ያተኩራል። ሚኪ ሩኒ ትናንት እሁድ በ93 አመቱ በ93 አመታቸው ከዚህ ዓለም በሞት ተለይተዋል። ይህ 93 አመት ሰው አንተ ብዬ ተዋናይ በመሆናቸው ነው። ወርቃማው ዘመን ኮከብ ሚኪ ሩኒ ወደ ትወና መድረኩ ብቅ ያለው ቀጠልኩ አንተ ብዬ ቀጥል ያለው ገና በሕፃንነቱ በ920ዎቹ መጀመሪያ ገደማ እንደነበር ታሪኩ ይናገራል። በተለይም በሺ ዘጠኝ መቶ ሰላሳዎቹ ነው ይበልጡን ታውቆና ኮከብ ሆኖ ስሙ የገነነው። ለምሳሌም ወጣቱን አንዲ ሃርዲን ሆኖ የተወነው ሲኔማ ዝናውን አግዝፎለታል። ዘ ቦልደን ዘ ብሬቭ በተባለው ውስጥ ደግሞ እንደ የሁለተኛው ዓለም ጦርነት ወታደር፣ ናሽናል ቬልቬት ውስጥ ደግሞ እንደ አንድ ኮሚክ ሆኖ ተውኗል። ሚኪሩኒ አራት ጊዜ ለአካዳሚ አዎርድ ተመርጦ ሁለት ልዩ የኦስካር ሽልማቶችን በቴሌቪዥን ላቀረበው ስራ ደግሞ የኤሚ አዎርድ ወይም ሽልማት አግኝቷል። ሩኒ ከመድረክ ባሻገር ያለ ህይወቱም እንደ ትወና ሙያ ሁሉ የተወደደና የተደነቀ እንደነበረ ይነገርለታል። Yankee Doodle do or die. A real live nephew of my Uncle Sam. I was born on the 4th of July. ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የስቱዲዮ ሰዓታችን እንደሚያመለክተው ከምሽቱ 3 ሰዓት ከሰላሳ አራት ደቂቃ ላይ ነው። ዋና ዋናውን ዜናው እናስታውሳለን። ፑንትላንድ ውስጥ ሁለት የተባበሩት መንግስታት ድርጅት አማካሪዎች መገደላቸው ተገለጠ። አንደኛው የእንግሊዝ ሁለተኛው የካናዳ ሰው ናቸው። የፑንትላንድ ፕሬዚደንት አብዲ ዌሌ ሞሐመድ አሊ ለአሜሪካ ድምፅ የሶማሊኛ አገልግሎት በሰጡት ቃል ሁለቱን የመንግስታቱ ድርጅት አማካሪዎች ጋልካዮ ከተማ አውሮፕላን ጣቢያ ሲደርሱ አንድ የአእምሮ ሕመምተኛ የሆነ የጸጥታ ጠባቂ በጥይት መጥቶ ገድሏቸዋል ብለዋል። ሩዋንዳ ውስጥ ስምንት መቶ ሺህ የሚጠጋ ሕዝቧ ያለቀበት እንደ አውሮፓ አቆጣጠር የ1994ቱ የዘር ፍጅት የተቀሰቀሰበት 20ኛ ዓመት መታሰቢያ ጀምሯል። ዛሬ ሰኞ በዋናው ከተማ ኪጋሌ በተካሄደ ስነስርዓት የሩዋንዳ ፕሬዚዳንት ፖል ካጋሜ እና የተባበሩት መንግስታቱ ድርጅት ዋና ጸሐፊ ባንኪ ሙን ለ100 ቀናት የሚነደውን ብሔራዊ የሐዘን ነበልባል አንድ ላይ ሆነው አቀጣጥለዋል። የፍቅር ጓደኛውን ሆን ብሎ በጥይት በመግደል የተከሰሰው ደቡብ አፍሪቃዊ አትሌት ኦስካር ፒስቶሪየስ ዛሬ በፍርድ ቤት ቃሉን ሰጥቷል። ተከሳሹ ዛሬ በፍርድ ቤት ቃሉን መስጠት ከመጀመሩ አስቀድሞ እያለቀሰ የሟችቱ የሪቫ ስቲንካምፕን ቤተሰብ ይቅርታ ጠይቋል። በመጨረሻም እስከ ዛሬ ያልተገኘው የማሌዥያው የመንገደኞች አውሮፕላን የመረጃ መዝጋቢ ብላክ ቦክስ ጋር የሚመሳሰሉ አዳዲስ የድምፅ ምልክቶች አንድ የባህር ኃይል መርከብ እንዳገኘ የአውስትሬሊያ ባለሥልጣናት ገልጠዋል። ርስተ ዜናው ይኸው ነው። አሁን አድማጮች፣ ወደ ሁለተኛው አጋማሽ እናልፋለን። ቀደም ሲል እንደገለጽ ነው የአፍጋኒስታኑን ፕሬዝደንታዊ ምርጫ ሂደት በተመለከተ ያዘጋጀነውን ዘገባ እናስቀድማለን። የታሊባንን ከተሳተፋችሁ ወዮላችሁ ዛቻ ጆሮ ዳባ ልበስ በማለት ሰባት ሚሊዮን አፍጋኒስታን ውስጥ የአፍጋን ዜጎች በነቂስ ወጥተው በምርጫው መሳተፋቸው ለዲሞክራሲ ስኬት ያስገኛል በማለት አድናቆት እያስቸራቸው ነው። የሆነ ሆኖ የቪኦኤ ጋዜጠኛ ሻረን በህም እንደዘገበችው ምርጫውን ስኬታማ የሚያሰኘው የተሳታፊዎቹ ውጤቱን በጸጋ መቀበል ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ፣ የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ እና የዩናይትድ ስቴትስ መከላከያ ሚኒስትር ቻክ ሄግል ለቅዳሜው የአፍጋኒስታን ምርጫ ሰላማዊ ሂደት አድናቆታቸውን ገልጠዋል የፕሬዚዳንት ኦባማ አስተዳደር አልፎ ተርፎ የሚቀጥለው የአገሪቱ መሪ አነስተኛ ቁጥር ያላቸው የዩናይትድ ስቴትስ ወታደሮች በአገሪቱ እንዲቆዩ የተጀመረውን የደህንነት ስምምነት ያጠናቅቃል የሚል ተስፋ አስተጋብተዋል። ሻረን ቤን ከካቡል ማይክል ቦውመን ከዋሽንግተን ያጠናቀሯቸውን ዘገባዎች ትዝታ በላቸው እንደሚከተሉ ታቀርባለች። እምብዛም ባልተለመደ ሁኔታ ቀጥሎ እንደምናሰማችሁ እንደ ኢስማኤል ኮሬ ሁሉ በዚህ ባለፈው ቅዳሜና እሁድ አፍጋናውያን በደስታ ፈንድቀዋል። በማዕከላዊ ካቡል ከአንድ የጂምናስቲክ መስሪያ ሕንፃ ፊት ለፊት ቆሞ ፕሬዝደንታዊ ምርጫው እጅግ ውጤታማ እንደነበር ይናገራል። ይህ የደስታ ጊዜ ነው። ለአፍጋናውያን አዲስ መሪ መጠናል። ዘጠና አምስት በመቶ አፍጋናውያን በሰላም ያለምንም ጭቅጭቅ ድምጻቸውን መስጠት ስለቻሉ እጅግ ተደስተዋል። ይህ ለሕዝባችን በጣም ጥሩ ነው ነው ያለው። ሌላው የካቡል መንገደኛ አብዱል ሀቢቢ የእሱና የሌሎች አፍጋውያን ድምፅ ተሰሚ ሳያገኝ ቢኖርም የአገሪቱ መሪዎች ጆሮ ሰጥተው የሚሰሙበት ጊዜ የደረሰ ይመስለኛል ይላል። እጩዎቹ የህዝብን ድምፅ ማክበር አለባቸው። ህዝቡ በከባድ ሁኔታ ወጥቶ መርጧል። እጩዎቹ ታዲያ ህዝቡ የሰጠውን ውሳኔ አክብረው መቀበል አለባቸው ነው ያለው። ነውጠኛው ቡድን ታሊባን ማንም በምርጫው ቢሳተፍ በሞት እንደሚቀጣ አስጠንቅቆ ነበር። ሆኖም ወደ ሰባት ሚሊዮን የሚሆን ህዝብ ዛቻውን ችላ በማለት በቅዳሜው ምርጫ ድምጹን ሰጥቷል። ምርጫው ለነውጠኞቹ ግልጽ መልእክት አስተላልፏል ይላሉ የዩናይትድ ስቴትስ ፒስ ኢንስቲቱት ባልደረባ አንድሩ ዋይልደር እንደዚያ ዛቻዎች እየተሰሙ ሰባት ሚሊዮን አፍጋናውያን ወጥተው ድምፅ ሰጡ ማለት በእውነቱ ለታሊባን ከፍተኛ ሽንፈት ነው። የሆነ ሆኖ ድምፅ አሰጣጡ ቢጠናቀቅም የምርጫው ሂደት ግን ገና ነው። የምርጫ ማጭበርበር ክስ አልፎ አልፎ እየተሰማ ነው። ትላንት ደግሞ ታሊባን የምርጫ ካርዶች የተሞሉባቸው ሳጥኖችን የሚያጓጉዙ የጭነት መኪናዎች ላይ ጥቃት ጥሎ የምርጫ ሰራተኞችን ገድሏል። ካርዶቹን የያዙ ሳጥኖችንም አውድሟል። ምርጫውን ለመከታተል አፍጋኒስታን ውስጥ የነበሩት ዋይልደር የአፍጋኒስታን መንግስት በሕዝቡ ፊት አመኔታ እንዳያጣ የምርጫ ማጭበርበር ስሞታዎች ሁሉ መመርመር አለበት ብለዋል። ምርጫው የተጭበረበረባቸው ቦታዎች ሊኖሩ ይችላሉ። ሆኖም ለምርጫው ከወጣው ህዝብ ቁጥር አንጻር መጭበርበሩ ውጤቱ ላይ እምብዛም ለውጥ ማምጣቱን እጠራጠራለሁ። የምርጫው መጭበርበር ወሬ አፍጋናውያን በዲሞክራሲ ለመሳተፍ ላላቸው ጉጉት እንቅፋት አልሆነም። ለፕሬዝደንትነት የተወዳደሩት አንዱ እጩ አብዱላ አብዱላ ይባላሉ። ስሞታችንን አስመዝግበናል። ስሞታችንን ሁሉ ለዚሁ ለተቋቋመ ነጻ የምርጫ ኮሚሽን አስተላልፈናል። ስሞታችንን ተቀብለው ተገቢውን መልስ ይሰጡናል የሚል ተስፋ አለን። ሌላው እጩ ፕሬዝደንት አሽራፍ ጋኒ ምርጫው የአፍጋኒስታን ህዝብ እምርታ ማድረጉን ያሳያል ይላሉ። ለጥይት ይልቅ የምርጫ ሳጥን ኃይል መጠቀም የምንችል መሆናችንን አስመስክረናል። የአፍጋኒስታን ህዝብ ለዲሞክራሲ ይበለጣል ያምንበታል። ዲሞክራሲ እንዲሰራም ለማስቻል ፍቃደኛ ነው። ከአስራ ሁለት አመታት በላይ ያስቆጠረው የአፍጋኒስታን ጦርነት አሜሪካ ከገባችባቸው ጦርነቶች ረጅሙ ነው። ፕሬዚደንት ኦባማ በከባድ ተጋሎ የተገኘውን የአፍጋኒስታን ተሀድሶ ሳያናጋ ጦርነቱን አብቅቶ ከሀገሪቱ ለመውጣት ቃል ገብተዋል። አስተዳደራቸው ሰላማዊ የስልጣን ሽግግርና ችሎታ ያላቸው የአፍጋኒስታን ጸጥታ ኃይሎች መኖር አሜሪካ ሀገሪቱን ለቃ እንድትወጣ ያስችላል የሚል ተስፋ አለው። የዋይት ሀውስ ቃል አቀባይ ጆሽ ኤርነስት የምርጫ ውጤት እስከ ፍጻሜው የሰመረ እንደሚሆን ተስፋ አስተጋብተዋል። ይህ ምርጫ ወዲያው ሌሊቱን ወይም ማገስቱን ውጤቱን ከምናውቀው ከዩናይትድ ስቴትስ ምርጫ ለየት ያለ ነው። የሆነ ሆኖ ምርጫው ሰላማዊ፣ ሁሉንም ወገኖች ያካተተና በብዙሃን አፍጋናውያን ተቀባይነት ያለው እንደሚሆን ተስፋ አለን። ለአፍጋኒስታን ዓለም አቀፍ ድጋፍ እንዲቀጥል የተረጋጋና ተቀባይነት ያለው የፖለቲካ ሽግግር አስፈላጊ ነው። ስልጣን ከሚለቁ የአፍጋኒስታን ፕሬዝደንት ሐሚድ ካርዛይ በተጻራሪነት ሁሉም እጩ ፕሬዝደንቶች በሺዎች የሚቆጠሩ የዩናይትድ ስቴትስ ወታደሮች በአገሪቱ ቆይተው የአፍጋኒስታንን ጸጥታ ኃይሎች እንዲያሰለጥኑ ከአሜሪካ ጋር ስምምነት እንደሚፈራረሙ ገልጸዋል። ዴሞክራቱ የአሜሪካ ሰነተር ቲም ኬን በአፍጋኒስታን ያለው የዩናይትድ ስጦር መቀነስ እንዳለበት ይስማማሉ። በሂደቱ ግን የተገኘው ድል መልሶ እንዳይወድም መጠንቀቅ አለብን ይላሉ። ሁለት ሺህ ሶስት መቶ የሚሆኑ አሜሪካውያን ወታደሮች አፍጋን አፍጋኒስታን ውስጥ ተሰውተዋል። ዩናይትድ ስቴትስ ለአፍጋኒስታን ስድስት መቶ ቢሊዮን ዶላር ወጪ አድርጋለች። ምንም እንኳን አፍጋኒስታን ውስጥ አሁን ያለውንና ወደፊት የሚገጥመውንም ችግር መሸፋፈን ባንፈልግም እንደ አውሮፓውያን የዘመን አቆጣጠር በጥቅምት ሁለት ሺ አንድ አመተ ምህረት ታሊባን ድል ከተመታ ወዲህ የተገኘውን ድል ማስታወስ ግን እንወዳለን። ለአሁኑ ከዋይት ሀውስ እስከ አሜሪካ ምክር ቤት ካፒቶል ሂል ለማለት ይቻላል የአፍጋኒስታን ምርጫ እምብዛም ብጥብጥ ሳይመዘገብበት በመካሄዱ እፎይታ ይሰማል። የአገሪቱ ምርጫ እስከ መጨረሻው ተሳክቶ በሚመጣው ወር አዲስ ፕሬዝደንት ስልጣን ይይዛል የሚል ተስፋም እየተስተጋባ ነው። ከመደበኛ ፕሮግራሞች አንዱ ቀጥሎ የሚቀርበው አፍሪካ ነክ ርዕሶች ይሆናል። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን በማዕከላዊ አፍሪቃ ሪፑብሊክ ርቀው በሚገኙ መንደሮች ፍጅቶች እንደተፈጸሙ የሚያሳይ ማስረጃ እንደተገኘ ገልጿል። ጸረ ባላካ ሚልሺያዎችና የሴሌካ ተዋጊዎች ለፍጅቱ ተጠያቂዎች ናቸው ይላል የሰብአዊ መብት ቡድኑ። ሁለቱም የታጠቁ ኃይሎች ሲዋጉ ቆይተዋል። የቪኦኤ ባልደረባ ጆዲ ካፖዋ ያጠናቀረውን ዘገባ አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ታቀርበዋለች። የሂዩማን ራይትስ ዋች የአስቸኳይ ጊዜ ስራ አስኪያጅ ስለተፈጸመው ጥቃት ለማወቅ ጊዜ እንደወሰደ ገልጸዋል። the southwest of the Central African Republic is a very remote area. የማዕከላዊ አፍሪካ ሪፐብሊክ ደቡብ ምዕራብ ክፍል በቀላሉ የማይደረስበት ቦታ ነው። ፍጅቶቹ በተፈጸሙባቸው ቦታዎች ለመድረስ ብዙ ቀናት ወስዶብናል። በደቡብ ምዕራብ ክፍል ሰፊ ግድያዎች እንደተፈጸሙ መስማት ከጀመርን ሳምንታት አልፈዋል። ሆኖም ሙሉ አድሮ እዛው ቦታ በመድረስ ስለተፈጸመው ወንጀል የአይን ምስክሮችን ቃል ለመስማት ችለናል። ጌንግ በተባለው መንደር ሁለት ጥቃቶች ተፈጽመዋል። የመጀመሪያው ጥቃት በጥር ወር ማብቂያ ሳምንት ላይ የደረሰ ሲሆን ሁለተኛው ከአራት ቀናት በኋላ ነው። ጸረ ባላካል ሚሊሻዎች ሰባ ሁለት ሙስሊም ወንዶችን እንደፈጁ አንዳንዶቹ የዘጠኝ ዓመት ዕድሜ ልጅ እንደሆኑ ሂዩማን ራይትስ ዋች ገልጿል። ሰዎቹ የተገደሉት በጥይትና በመጥረቢያ እንደሆነ የዓይን ምስክሮች ጠቁመዋል። ሉስ ማጅ የሂዩማን ራይትስ ዋች ቡድን የጥናት ክፍል ኃላፊ ናቸው። There seems to be a general strategy on the part of the anti-balaka to target men and males. ጸረ ባላካዎቹ ወንዶችን ኢላማ የማድረግ አጠቃላይ ስትራቴጂ ያላቸው ይመስላል። ጎልማሶችንና ትንንሽ ወንዶችን አይለዩም። በ30 ዓመት ዕድሜ ክልል ያሉትን ወንዶች ከ12ና ከ13 ዓመት ልጆች አይለዩም። ለእነሱ ሁሉም ኢላማዎች ናቸው። የአምስት ስድስት እና ሰባት ዓመት ዕድሜ ያላቸው ሕፃናት ወንዶችን ግን አልገደሉም። ጸረ ባላካ ሚሊሻዎች በማዕከላዊ አፍሪቃ ሪፑብሊክ መዲና ባንጊው ድርጅት ያላቸው ይመስላል። በደቡብ ምዕራብ ማዕከላዊ አፍሪቃ ግን የተደራጁ አይደሉም። ጸረ ባላካ የሚባሉት ወንጀለኛ ቡድኖች ናቸው። ካርኖርት በተባለችው ዋና የአልማዝ አምራች ከተማ በትንሹ አስራ ሁለት የሚሆኑ ጸረ ባላካ ቡድኖች ግዛቶችን ይዘዋል። በበርበራቲ ላይ የጸረ ባላካውን ቡድን የሚቆጣጠር አካል ሊኖር እንደሆነ አይታወቅም። ትርፍ ለማግኘት ሰዎችን ለማዋከብና ገንዘብ ለመዝረፍ የሚንቀሳቀሱ ነው የሚመስሉት። የኮንጎ በተባለው መንደር ደግሞ እንደ አውሮፓ አቆጣጠር የካቲት 19 ቀን ሌላ ፍጅት ተካሄደ። ይህኛውን ፍጅት የፈጸሙት ሙስሊሞቹ ሴሌካ ተዋጊዎችና ፔል የተባሉት ከብት አርቢዎች እንደሆኑ የሰብአዊው መብት ድርጅት ገልጿል። የኮንጎ ውስጥ ሁለት የጸረ ባላካ ሚሊሻዎች የሚገኙባቸው 19 ሰዎች ተገድለዋል። የሁለት ዓመት ዕድሜ ሕፃን በጥይት ተመቶ እናቱ እንዳቀፈችው ሞተ። ማጅ እንደሚሉት አብዛኞቹ የሴሌካ ተዋጊዎች በጥር ወር ገደማ ላይ ከሀገሪቱ ደቡብ ምዕራብ ወደ ምስራቅ ተንቀሳቅሰዋል። የተቀሩት ደግሞ ከፕል ጋር ተቀላቅለዋል። መንደሮችን የሚያጠቁት ለበቀልና የጎደለውን የምግብ አቅርቦት ለማከማቸት ይመስላል። ምክንያቱም ጥቃት በሚከፍቱበት ወቅት የኦቾሎኒ ክምችቶችንና ሌሎች የምግብ ጎተራዎችን በመዝረፍ ላይ ያተኩራሉ። ጸረ ባላካ ሚሊሻዎች ባለፈው ታህሳስ ወር የተነሱት የሴሌካ ተዋጊዎች በክርስትናና በባህላዊ እምነት ተከታዮች ላይ የሚያካሂዱን ጥቃት ለመቋቋም ነበር። የቀድሞ አማጺያኑ አምና ፕሬዚደንት ፍራንሷ ቦዜዜን ከስልጣን አስወገዱ። ከዚያን ጊዜ አንስቶ የሴሌ ካሜሪ የነበሩት የሚገኙባቸው ሁለት ጊዜያዊ ፕሬዚዳንቶች የነበሩ ቢሆንም በሚገባ ለማስተዳደር የቻለ መንግስት የለም። በአብዛኞቹ የሀገሪቱ ክፍሎች የበላይነቱን የያዙት ጸረ ባላካ ተዋጊዎች ይመስላል። የሁማን ራይትስ ዋቹ ቡካየርት በብዙ ምዕራባዊ የማዕከላዊ አፍሪቃ ክፍሎች ግጭት ወደ ማብቃት እያመራ ይመስላል ይላሉ። በእነዚህ አካባቢዎች ይኖሩ ከነበሩት በብዙ መቶ ሺዎች የሚቆጠሩ የሙስሊም ማኅበረሰቦች አሁን የቀሩት እነዚህ ብቻ ናቸው። አብዛኞቹ ሙስሊሞች ወደ አጎራባች አገሮች ቻድና ካሜሩን ተሰደዋል። የተባበሩት መንግስታት ድርጅት አገልግሎቶች በምዕራባዊው የሀገሪቱ ክፍል ያሉትን ሙስሊሞች በሀገሪቱ ሰሜን ክፍል ሊሰፍሩ የሚችሉበትን መንገድ እያጠኑ ነው። አሁን ባሉበት አካባቢ ከፈረንሳይና ከአፍሪካ ህብረት ኃይሎች በመጠኑ የጸጥታ ጥበቃ ይደረግላቸዋል። ይሁንና ራቅ ብሎ የሚገኙት ሙስሊሞች ይህን እድል እንደማያገኙ ቡካየር ጠቁመዋል። አሁንም እየተጠቁ ነው የሚገኙት። ከዛም አልፎ በአስከፊ የሰብአዊ ሁኔታ ላይ ነው የሚገኙት። እኛ ባየናቸው ቦታዎች ለምሳሌ ምግብ አጥተው በረሃብ የሞቱ ሰዎች እንዳሉ አይተናል። በማዕከላዊ አፍሪቃ ሪፑብሊክ አሁን ካለው የበለጠ ዓለም አቀፍ ወታደራዊ ኃይል መመደብ እንዳለበት የሁማን ራይትስ ዋች የአስቸኳይ ጊዜ ስራ አስኪያጅ ፒተር ቡካየርት አሳስበዋል። ቁጥራቸው ውሱን ነው። በስፋት ከፈረንሳይ በተለቀችው ሀገር ስድስት ሺህ የአፍሪካ የሰላም ጠባቂዎችና ወደ ሁለት ሺህ የሚሆኑ የፈረንሳይ ወታደሮች ብቻ ናቸው ያሉት። እነሱም ለአደጋ ለተጋለጡት ማኅበረሰቦች በመድረስም ሆነ እሱን በመጠበቅ ወይም ሌላ ሰላም የሚያገኙበት ቦታ እንዲሄዱ በማስቻል ረገድ በቂ ጥረት አላደረጉም የሚል ስጋት አለን። ሂዩማን ራይትስ ዋች የጸጥታው ምክር ቤት የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ እንዲመደብ ጥሪ አድርጓል። ሰዎች በምግብና በሕክምና እጦት እየሞቱ በመሆናቸው የተሻለ ሰብአዊ ረድኤት እንዲደረግም ሁመን ራይትስ ዋች የተባለው የሰብአዊ መብት ድርጅት ሀሳብ አቅርቧል። ከዕድሜ ጋር የተያያዙ ችግሮችንና የአገልግሎት አቅርቦቶች የሚገኙበትን ደረጃ ለማስተዋወቅ የሆኑትን አምለሰት ቴዎድሮስን ጆ አነጋግሯቸዋል ኤጅ ዲማንድስ አክሽን አድማጮች፣ ለዛሬው የመጨረሻው ዝግጅት ጤና ይሆናል። ዛሬ ሰኞ መጋቢት 29 የዓለም ጤና ቀን ነው። ዕለቱን ምክንያት በማድረግም አንድ መንግስታዊ ያልሆነ ድርጅት ዛሬ ባወጣው መግለጫ በዓለም ዙሪያ 76 ሚሊዮን አዛውንት እጅግ አስፈላጊ የሆኑ የጤና አገልግሎቶችን ተነፍገው እንደሚገኙ አስታውቋል። የቪኦኤ እንግሊዝኛ ክፍል ባልደረባ ጆዲ ካፖ ያጠናቀረው ዘገባ አለ። ሰሎሞን አባተ ለጤና ፕሮግራሙ እንደሚከተለው ያቀርበዋል። ሄልፔጅ ኢንተርናሽናል ዕድሜ ተግባር ይጠይቃል ሲል በሰየመው ዘመቻው ከዕድሜ ጋር የተያያዙ ችግሮችንና የአገልግሎት አቅርቦቶች የሚገኙበትን ደረጃ ለማስተዋወቅ እየጣረ ነው። የሄልፕ ኤጅ ኢንተርናሽናል የታንዛኒያ ዳይሬክተር የሆኑትን አምለሰት ቴዎድሮስን ጆዋ አነጋግሯቸዋል። እድሜ ተግባር ይጠይቃል የሚለው ዘመቻ በእድሜ የገፉ ሰዎች ከመሪዎቻቸው ጋር በቀጥታ መነጋገር እንዲችሉ የተጠናከረ አቅም እንዲኖራቸው ማድረግ ነው። በዚህ በያዝነው ርዕሰ ጉዳይ ላይ ደግሞ ከጤና ጥበቃ ሚኒስቴር ባለስልጣናት ጋር መሆኑ ነው። የጤና ጥበቃ አገልግሎቶችንና ሌሎችንም አገልግሎቶችን ማግኘት እንዲችሉ አገልግሎቶቹ አግባብነት ያላቸውና ለእድሜ ተስማሚ እንዲሆኑላቸው፣ አዛውንት በቀላሉ ሊያገኛቸው የሚችሉ እንዲሆኑ እንዲጠይቁ ማድረግ ነው። በመሆኑም ዘመቻው በእድሜ የገፉት ሰዎች የፖሊሲ አውጮቻቸውንና ውሳኔ ሰጪ ባለሥልጣናቱን የመጠየቅ የመጎትጎት ዕድል እንዲኖራቸው ያደርጋል። በዓለም ዙሪያ በሚሊዮኖች የሚቆጠሩ በዕድሜ የገፉ ሰዎች ለበሽታዎች መከላከያ ወይም የሕክምና አገልግሎቶችን ወይም ስር ሰደድ ለሆኑ የጤና እክሎቻቸው ክትትልና እንክብካቤን እንደማያገኙ አምለሰት አመልክተዋል። ነበር ኦፍ ነን ኮሚኒካብል ዲዚዝ ዳት አር ሾዊንግ ስቴዲ ግሮዝ በእድሜ በገፉ ሰዎችና ስብስቦች ውስጥ ተላላፊ ያልሆኑ ህመሞች ችግር በተከታታይ የማደግ አዝማሚያ እያሳየ ነው። ለምሳሌ የስኳር ህመም፣ የደም ግፊት፣ የደም ስሮች ችግር፣ የዘር አመንጪ ፍሬዎች ካንሰርና የመተንፈሻ አካላት ችግሮችን የመሳሰሉት ናቸው። አሁን በጤና ጥበቃ አገልግሎቶች ዙሪያ እየተስተዋለ ያለው ቅድሚያና ትኩረት የመስጠት አዝማሚያ ተላላፊ በሆኑ በሽታዎችና በሕፃንነት ዕድሜ በሽታዎች ላይ መሆኑን ተናግረዋል። አምለሰት አክለውም ብዙ ጊዜ የጤና መርሃ ግብሮች በሕይወት ዘመን ሙሉ የሚቆይ የጤናማ እርጅና አያያዞች ይጎድሏቸዋል ብለዋል። በዕድሜ ለገፉት ሰዎች የጤና አገልግሎቶችን በበቂ ሁኔታ ለማዳረስ መሰናክል ከሚፈጥሩ እክሎች መካከል ማክበር ያለመኖርና መድሎ እንደሚገኙበት ተናግረዋል። የሄልፕኤጇ የታንዛኒያ ዳይሬክተር አምለሰት በእድሜ መግፋት ከበሽታዎች ጋር ተያይዞ ይታያል። በመሆኑም እድሜያቸው ገፋ ያለ ሰዎች ለሚያቀርቡት የጤና ችግር አቤቱታ የሚገባቸውን ሕክምና ከመስጠት ይልቅ አይ እርጅና ኮነው እኛ ደግሞ በቂ ጥሪት የለንም የሚል መልስ ይጠብቃቸዋል። ጥሪቶቹ ለወጣቶችና ለሕጻናት ጉዳዮች ይመደባሉ። እናም እነዚህ አዛውንቱ የጤና አገልግሎት እንዳያገኙ ያደርጓቸዋል። አምለሰት እንደሚሉት በማደግ ላይ ባሉ ሀገሮች ውስጥ ትኩረት እየተሰጠ ያለው ብዙ ገንዘብ ለሚጠይቁት የመሠረተ ልማት ግንባታና ሆስፒታሎች ውስጥ አስተኝቶ ለማከም ጉዳይ ነው። ይህ ደግሞ ለጤና ጥበቃ ትምህርትና ለመከላከል የሚሰጠው ቀልብ ያነሰ እንዲሆን ያደርገዋል ይላሉ አምለሰት ቴዎድሮስ። ይህ ቸልተኝነት ወይም የትኩረት ማነስ ደግሞ ከዕድሜ ጋር በተያያዙት በሽታዎች ላይ በጣም የሰፋና የበረታ ነው። ብዙ የጤና አገልግሎት ሰራተኞች ደግሞ እንዲያውም በዕድሜ የገፉ ሰዎችን መንከባከብ የሚያስችላቸው በቂ ስልጠናና ትምህርት አያገኙም። አጠቃላይና ሁሉን አቀፎቹ የጤና ጥበቃ አገልግሎቶች በእንዲህ አይነቶቹ ችግሮች ለብዙዎቹ መፍትሄ እንደሚያስገኙ የሄልፔጅ ባለሥልጣኗ ተናግረዋል። አጠቃላዩና ሁሉን አቀፉ የጤና ጥበቃ አገልግሎት አቅርቦት ሁሉም ሰው አገልግሎቶቹን በተቀራረበ እኩልነት ማግኘት እንዲችል ያደርጋል። የጤና ጥበቃ አገልግሎት ክፍያ ከነዚህ ሰዎች ለብዙዎቹ ሐኪም ለማነጋገር ጉዳይ መክፈል ለማይችሉት ለመጓጓዣ ለማውጣት በቂ ገንዘብ ለሌላቸው መድኃኒት የመግዛት አቅም ለሌላቸውና በዚህም ምክንያት መሰረታዊ የጤና አገልግሎት ማግኘት ለማይችሉት የሚከልል ከሆነ የሚከለል ከሆነ ይህ ለህልውናቸው እጅግ መሠረታዊና አስፈላጊ ክፍያ ነው የሚሆነው። የገንዘብ እጦት ችግርና ስጋት እኮ የፖለቲካው ዝግጁነትና ፍላጎት ካለ በቀላሉ ሊወገድና ሊሸነፍ ይችላል ይላሉ አምለሰት። በብዙ ሀገሮች ውስጥ ብዙና ግዙፍ መዋለ ነዋይ ሳያስፈልግ ብዙ ውጤት የተመዘገበባቸውን ሀገሮች እናውቃለን። የቁርጠኝነትና ፖሊሲዎችን የማስተካከል ጉዳይ ነው። የጤና ጥበቃ ፖሊሲ አውጪዎች፣ ፕሮግራም አስተባባሪዎችና ቀራጮች አስፈላጊ የሆኑ ልዩ ፍላጎቶችን ለይተው የማወቅና የማውጣት ስራዎች ጉዳይ ነው። በዚህም በዕድሜ ለገፉ ሰዎች የሚገቧቸውን አገልግሎቶች መስጠት ይቻላል። ወደ አርባ በሚሆኑ ሀገሮች ውስጥ አማካይ የዕድሜ ጣሪያው አንድም ስድሳ ዓመት ላይ ተሰንቅሮ እንደሚቀር አሊያም ሊወድቅ እንደሚችል ሄልፔጅ እያስጠነቀቀ ነው። በዕድሜ የገፉ ሰዎች ጥሩ ጥራት ያለው የጤና አገልግሎት እንዲያገኙም የማኅበረሰብ ጤና ጥበቃ አሰራር መጠናከር እንዳለበት ይመክራል ሄልፔጅ አድማጮች በኢሜል ያገኘናቸው መልእክቶች አሁን እዚህ ስቱዲዮ ተገባን ደርሰውናል። ተነጋገሩ የተመሳሳይ ፆታ ግንኙነትን በመቃወምና ፈጻሚዎች ላይ ጥብቅ እርምጃ እንዲወሰድ ጥሪ በማድረግ ለፊታችን የያዝ 18 ህዝባዊ የተቃውሞ ሰልፍ ለጠሩ ሁለት የወጣት ድርጅቶች የአዲስ አበባ አስተዳደር ፈቃድ ሰጥቷል። እንዲህ አይነቱ የተቃውሞ ሰልፍ ለምን የሚካሄድ ይመስልዎታል? ከቻሉ በሰልፉ ላይ ይገኛሉ? ተነጋገሩ ነው ነገሩ። የመጀመሪያው ፍቃድ ባይሰጥ ነበር የሚገርመኝ፣ ምክንያቱም ትውልድን የማዳን ጉዳይ ስለሆነ የሚል አህመድ ጋጂ ተናግረዋል። ሌላ ጄምስ ባለ ሀገሩ የተባለ ደግሞ የማይገባይ ነገር ይሄ ባህላችን የሚባል ነገር እኮ ነው። ባህል እኮ ማለት የእኛ አኗኗር ነው። ያ ማለት እኔንም ማለት ዜጋውን ይጨምራል። ለምሳሌ እኔ ዜጋ የሆንኩት መርጬና ፈልጌ አይደለም እንዳልሆንኩ ለዘመናት ለራሴው ስነግረው ኖሬ ያለሁ በቃ ተፈጥሮ ነው ዜጋ የሆንኩት። ብዙዎቹ እንደሚሉት በሌሎች ሰዎች ተጽዕኖ ገፋፊነት ወይንም ተደፍሬ አይደለም። ስለዚህ ማንኛውም ኢትዮጵያዊ ያለው መብት ሊኖረኝ ይገባል። ልክ እንደ ሌላው ኢትዮጵያዊ እኔም ኢትዮጵያዊ ነኝ። እንደ ግዴታና ኃላፊነቴ መብት ሊኖረኝ ይገባል። እንዳለመታደል ሆኖ አገሬ ለእኔ በመብት ደረጃ የምትጠብቀውን ያህል አላደረገችልኝም። በቅርቡም መብቴ የሚከበር አይመስልም ብለዋል ጄምስ ባለሀገሩ። አሳየ አስናቀው አየለ ደግሞ ለዚህ ለፌስቡክ ጥያቄያችን ቪኦኤዎች እያረጃችሁ ነው መሰል። እናንተ ጋዜጠኞች ራሳችሁ ግብረ ሰዶማውያን ናችሁ እንዴ? ያማረባችሁ እየመሰላችሁ ደጋገማችሁ ትሳ የኢትዮጵያ ሕዝብ ይህንን አስነዋሪና አሳፋሪ ተግባር እንኳን ውይይት ልናደርግበት ቀርቶ የሞኝ ጆሮ አይስማው ከሚባለው ነገር አንዱ አንዱና ዋነኛው እንደሆነ አታውቁም? የአሜሪካ አስነዋሪው አጀንዳ ስለሆነ በኢትዮጵያ የህዝቡ አስፈላጊና ተቀባይነት ያለው ጥያቄ ወይም አጀንዳ እየመሰላችሁ ነው አይደለ? ትገርማላችሁ። ስንት የተቀደሰና ሊያወያየን የሚችል ነገር እያለ ላልሰማው እያሰማችሁ ለሞኝ ጆሮ ታደርሳላችሁ። ወደዳችሁም ጠላችሁም የኢትዮጵያ ህዝብ 99 ከመቶ ግብረ ሰዶማውያንን በሞት የሚያስቀጣ ህግ እንዲወጣለት የሚፈልግ ነው ብለዋል። አሳየ አስናቀው አየለ፣ ሰፋ ያለ ነበር። ለእናንተ ምስጋና እናቀርባለን ለላካችሁልን። የቀረውም ሌላ ጊዜ እናቀርባለን። የአሜሪካ ድምፅ የአማርኛው አገልግሎት በየቀኑ እስከ አራት ሰዓት የሚያሰማውን ፕሮግራም፣ የዛሬውን እዚህ ላይ አበቃ።